የኢትዮጵያ የመገናኛ ብዙሃን ምክር ቤት እና ዋቢ የግል ፕሬስ አሳታሚዎች ማህበር በሀገሪቱ ሀሳብን የመግለጽ ነፃነትና የመገናኛ ብዙሃን ዘርፍ ሂደት ላይ ላበረከቱ የመታሰቢያ እና የእውቅና ዝግጅት አከናውነዋል። በኢልተን ሆቴል በርካታ እንግዶች በተገኙበት የሸገር ሬዲዮ ባለቤትና ጋዜጠኛ መዓዛ ብሩ ከመድረክ ያሰማችው ወጣት ጋዜጠኞች ለእስርና ስደት መዳረጋቸው ብዙ ተስፋ የተጣለባቸው የህትመት ውጤቶች ገና በለጋነታቸው መጨንገፋቸውን ማስታወስ ተገቢ ይሆናል። ለዚህ ምክንያቱ በአንድ ወገን የወጣቶችን ትኩስ መንፈስ እስከ መጨረሻው ያለመታገስ ችግር፣ በሌላ በኩል ደግሞ የሚዲያው መደራጀት በአገሪቱ ፖለቲካ ትኩሳት በመጠመዱ ነው። በሶስተኛ ደረጃ መነሳት ያለበት ችግር የህብረተሰባችን ልክ ልኩን ንገረው ባይነትና ለሚያጣው ሚዲያ ተቆርቋሪ ሆኖ ለመቆም ብልሃቱን ማጣቱ ነው። የቀደምት እውቅ ጋዜጠኞች ስም የተጠቀሰ ቢሆንም አንጋፋው ነጋሽ ገብረ ማርያምን በማስታወስ ባለሙያው ዘሪሁን ተሾመ ከመድረክ ያስደመጠው ጋዜጠኛ ነጋሽ ገብረ ማርያም ዛሬ በዘጠናዎቹ ዕድሜ የሚገኙ በዚህ መድረክ ላይ ለመገኘት ባለመቻላቸው ያልተገኙ አንጋፋ የዘረጉ ባለሙያዎች አንዱ ናቸው። የፎርቹን ጋዜጣ ባለቤትና እና ዋና አዘጋጅ ታምራት ገብረ ጊዮርጊስ የኢትዮጵያ መገናኛ ብዙኃን ምክር ቤት አባል እና አስተባባሪ፣ በሚዲያው ዘርፍ በጥቅሉ ሂደቱን በሚመለከት የገለጸልኝ በጣም ብዙ አልጋ በአልጋ ያልሆነ ጎርባጣ የበዛበት ነው። አሁን እዚህ ደርሰናል። ከባድ ፈተና ነው። አሁንም ይህን እምለው ለማክበድ ሳይሆን በብዙ ፈተናዎች የተሞላ ግን ደግሞ የሚያስደስትና ኑሯችን ነው አልበለዚያ አንኖርም ነበረ ምንም አላስገደደንም ፈቅደንና ፈልገን የምንሰራው ነገር ነው ነገር ግን ከውጪ እንደሚታየው በጣም ግላሞረስ የሆነ ወይም ደግሞ የሚያብረቀርቅ አይደለም ውስጡ ሲገባበት ፈተና ይበዛበታል አቶ ክፍሌ ወዳጆ በቀደምት ጊዜ በሚኒስትር ደረጃ እና የመጀመሪያው የአፍሪካ አንድነት ድርጅት ተጠባባቂ ሊቀመንበር እና የዛሬ ሃያ አምስት ዓመታት የህገ መንግስቱን ቻርት አርቃቂ ከነበሩት በዘርፉ ያላቸውን አስተዋጽኦ በመጥቀስ ታመራት የሚለው ትልቁ ቁም ነገር ቻርተሩን ያጸደቁት ብዙዎቹ የፖለቲካ ቡድኖች ከውጭ መጡ፣ ከበረሃ የግራ ዘመም የፖለቲካ ፍልስፍና የነበራቸው ናቸው። ብዙም ያሳስባቸው ነገር የቡድን መብት ነው። የግለሰብ መብትን አንስተው ይከራከሩ የነበሩ ሰዎች በሰኔ ኮንፈረንሱ ጊዜ የተባበሩት መንግስታት አዳራሽ በጣም ትንሽ ነበሩ። ከነዚ ውስጥ ዋነኛው አቶ ክፍሌ ወዳጆ ነበሩ እና ሀሳብን የመግለጽ ነጻነትና የፕሬስ ነጻነትን የሚያካትተው የግለሰብ መብት መደራጀት፣ መሰብሰብ፣ በነጻ ማምለክ፣ እነዚህ እነዚህ የሚባሉትን ነገሮች በሙሉ ሽንጣቸውን ገትረው ተሟግተዋል እና ለዛ ባለውለታ ነን እኛ። እውቅናው የተቻረው አማረ አረጋዊ የሪፖርተር ጋዜጣ ባለቤትና ዋና አዘጋጅ፣ ለዚህ የበቃበትን ታምራት ገብረ ጊዮርጊስ በመቀጠል ሜዳውን በተግባር የፈተኑ ናቸው። አቶ ክፍሌ ወዳጁ የተሟገቱለት እና መጨረሻ በህግ የጸናውን ሀሳብን የመግለጽ ነጻነትና የፕሬስ ነጻነት፣ በህግ የጸናው ነው ያልኩ በተግባር ምን አይነት እንደሆነ ከፈተኑት አንዱ ናቸው። በዛ ምክንያት ተደብድበዋል፣ ታስረዋል፣ ብዙ ችግር አይተዋል። እሳቸው ብቻ አይደሉም። እንደሱ የሆኑት እጅግ በጣም ብዙ ሌሎች ሰዎችም እንደሱ ሆነዋል። ሀያ ዓመት ወይም ከሀያ ዓመት በላይ የሪፖርተር ጋዜጣ ሳታሚ ሆነው በጽናት ያለምንም ማቋረጥ የዘለቁ ሰው ናቸው። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ